ሰላም፣ ሰላም እንዴት አመሻችሁ። ተሳፈሩ፣ ገባበሉ ታክሲ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም ሰላም፣ እንደምናመሻችሁ ወጣት ስራ ፈጣሪዎችና አዳዲስ የንግድ ሀሳቦች የምሽቱ የጋቢና ቪኦኤ ውይይታችን ይሆናሉ። የንግድ ስራ መጀመር ብቻ ሳይሆን ያልታሰበን ያሰቡ ነሐስ አመራ እንደሚሉት ሰማያዊ ፈረስ ያላቸው ማለታችን ነው ሱቅ መሄድ የለም፣ መከራከር የለም፣ መጉላላት የለም። ጎብሻታችን ላይ ይሄዳል፣ የሚፈልገውን ነገር ይመርጣል፣ ያዛል፣ በጥቂ ቀናት በሩ ድረስ ይመጣለታል፣ የሚፈልገውን ነገር ያገኛል ማለት ነው። ሜሽ ካርት የኢንተርኔት የሽሮና በርበሬ ገበያ ብለን በፌስቡክ ገጻችን ቪኦኤ አማሪክ ለጥፈን፣ ደስታለኝ ገብረ ማርያም የሚከተለውን አስተያየት ሰጥቷል። መጽሐፍት እና የባህል ምናምን ያላችሁት ይሁን ግን ይህንን ሽሮና በርበሬ ኢንተርኔት ላይ መስቀል ተውን ባካችሁ። አይዞህ፣ አትስጋ። ለነገሩ ሜሽካርት የኢንተርኔት ገበያ ተራውና መደቡ ሰፊ ነው። መጽሐፍት፣ ሲዲዎች፣ አልባሳት ወዘተው። ከሁሉም ደግሞ ለየት ያለ የንግድ ስራ ፈጠራ መሆኑ ነው። መስፍን ጌታነህና ሽመልስ መኮንን በቀጥታ ከጋቢና ቪኦኤ አድማጮች ጋር ውይይት ያደርጋሉ። ከሁሉም በላይ ግን ለየት ያለ የንግድ ሐሳብ እንዴት ይፈልቃል? ከዚያስ ወደ ስራ እንዴት ይገባል? አንደኛ ትልቅ የነበረ ችግርን ነው ሶልቭ የሚያደርገው ስለዚህ አዲስ ፈጠራ ነው። ከዛ አንፃር ማህበረሰብን ቀያ አንድ ነገር ለመጨመር መስም ካለው አዲስ ነገር ሲባል ተአምር መፍጠርን አይደለም። በኢትዮጵያ ታዲያ አንዱ ወፍጮ ሲተክል አስር ወፍጮ አይሱዙ ሲገዛ ደግሞ ሀያ አይሱዙ አንድ አይነት ከሆነ የንግድ ሐሳብ እንዴት መውጣት ይቻላል? ለምንስ የተለየ የንግድ ሐሳብ ያሻል? ተመሳሳይ ነገሮችን ከመፍጠር እኛም ካሳንጂስ አካባቢን ያደኩትና እዛን ጊዜ ኤሌክትሪክ ቤት ሲከፈት ሁሉም ሰው ኤሌክትሪክ ነበር፣ ባንቧ ቤት ሲ ባንቧ ቤት ነበር። እና ያኔ ራሴ ያለው አስብ ነበር፣ ምናልባት ለምን ተደጋጋፊ ነገሮች አይሰሩም? የጋቢና ቪኦኤ ውይይት ሰፊ ነው። እኛም ብረት ከንቱ በሚያሰኝ ስራ ትጋታችን መረጃዎችን ወደ እናንተ እናደርሳለን። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን ለምሽቱ የተመረጡ አጫጭር ዜናዎችን የማሰማችሁ ጽዮን ግርማ ነኝ። ዩናይትድ ስቴትስ ሽብር ፈጠራን ለመዋጋት የምታደርገውን ጥረት በድጋሚ ያረጋገጡት ፕሬዚዳንቱ ባራክ ኦባማ አሜሪካውያን ለፍርሃት እንዳይንበረከኩ ጥሪ አሰምተዋል። ፕሬዚዳንቱ ከትናንት በስቲያ ምሽት ላይ ለህዝባቸው በቴሌቪዥን በቀጥታ ባደረጉት ንግግር የሀገሪቱን ደህንነት አስጠብቅባቸዋሉ ያላቸውን ስልቶች በዝርዝር ተናግረዋል። አሜሪካ በሽብር ፈጣሪዎች ላይ ጫናዋን እያበረታች በመጣች መጠን ስጋቶቹም ገጽታቸውን እየቀሩ we've become better at preventing complex multifaceted attacks like በመስከረም 1994 ዓ.ም ምረት የተፈጸመብንን የመሰለ ጥቃት ለመመከት ያለን ብቃት ይበልጥ እየተወሳሰበ በመጣ መጠን ሽብርተኞቹ ለመፈጸም ቀለል ወዳሉ በእኛ ማህበረሰቦች ውስጥ ወደ ተለመዱት አይነት መደዳ ግድያዎች እያዘነበሉ ነው። ዩናይትድ ስቴትስ ኢራቅና ሶሪያ ውስጥ በእስላማዊ መንግስት ቡድን ላይ ጫና ማሳደሯ እንደምትቀጥል ቃል የቀቡት ፕሬዚዳንት ኦባማ ጽንፈኞቹን ድል ለመንሳት በዩናይትድ ስቴትስ የሚመራውን ጥምረት በይበልጥ እየገነቡና እያጠናከሩ እንደሚቀጥሉ፣ ለሶሪያ ቀውስም የፖለቲካ መፍትሄ ለመፈለግ እንደሚጥሩ ተናግረዋል። በሌላ በኩል ደግሞ ሪፐብሊካኑ እንደራሴ የተወካዮች ምክር ቤቱ የሀገር ውስጥ ደህንነት ኮሚቴ ሊቀመንበር ማይክል ማኮል ፕሬዚዳንቱ ሊነድፉ የሚገባቸው ፍጹም አዲስ ስትራቴጂ ነው ብለዋል። ከምሽቱ ሶስት ሰዓት በሚጀምረው ስርጭታችን ዝርዝር ዘገባውን እናቀርባለን። በኢትዮጵያ በተከሰተው ድርቅ ምክንያት የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር ከ8.2 ሚሊዮን ወደ 10.2 ሚሊዮን ከፍ ማለቱን የኢትዮጵያ መንግስት አስታውቋል። ድርቁ ባለፉት 50 ዓመታት ከተከሰተው ድርቅ አስከፊው ሲል የገለጸው የህጻናት አድን ድርጅት ሴቭ ዘ ችልድረን በበኩሉ ደግሞ ዓለም አቀፍ ማህበረሰብ ድጋፍ እንዲያደርግ ጥሪ አቅርቧል። የህጻናት አድን ድርጅቱ በትናንትናው እለት የኢትዮጵያ መንግስት ያወጣውን አዲስ ቁጥር ጠቅሶ ባወጣው መግለጫ ካንድ ወር በኋላ በሚገባው የፈረንጆቹ አዲስ ዓመት 5.75 ሚሊዮን ህጻናትን ጨምሮ 10 10.1 ሚሊዮን ህዝብ በከባድ ሁኔታ የምግብ እጥረት ያጋጥመዋል ብለዋል። ዜናው አበቃ። ደናምሹ ከአሜሪካ ድምፅ ሬዲዮ እየተሰናዳ የሚቀርብላችሁ አዲሱ የጋቢና ቪኦኤ ዝግጅት ይቀጥላል። ዛሬ ሰኞ ኅዳር 27 2008 ዓ ም ነው አስተናጋጆቻችሁ የኖክ ሰማ ግዜርና መስታወት አድራጋውንን ኑ አብረን ከአድማ ስንሻገር ጋቢና ቪኦኤ ፕሮስ ሰላም ለወጣት አድማጮች በሙሉ፣ ለተቀሩትም እንደዚሁ። እኔ ንጉሴ መንገሻ እባላለሁኝ እዚህ ቮይስ ኦፍ አሜሪካ ወደ ሰላሳ ዓመት በላይ የሰራው ሰው ነኝ። ዛሬ የአጠቃላይ አፍሪካ ዲቪዥን አስራ ስድስት ቋንቋዎች የሚያስተላልፍ ፕሮግራም ዳይሬክተር ሆኜ የተሾምኩ ያለው አንድ ዓመት ሆኖኛል ማለት ነው። በዛ ዕለት ይሄ ጋቢና ቪኦኤ የሚለውን የወጣቶች ፕሮግራም እድል ሰጥቶኝ ይህም ፕሮግራም እንዲጀምር ለማድረግ ስለተጠየቅኩ በጣም ከልብ ነው የማመሰግነው። ጋቢና ቪዮኤ ራሱ በጣም የሚማርክ ርዕስ ነው። እኔ አርስቱ ራሱ በጣም ደስ ነው ያለኝ። ምክንያቱም እኔ ራሴ ወጣት ሆኝ ትዝ ይለኛል። አሁን መኪና ዘመድም ይዞ መጣ ጎትም ይዞ መጣ፣ ወይንም የሚያቅ ቤተሰብ ይዞ ሲመጣ ሮጠህ ለመግባት የሞክረው ጋቢና ውስጥ ነው። ምክንያቱም ትዝ ሲለኝ አሁን አንደኛ ጋቢና ስትቀመጥ ሹፌሩ የሚያደርገውን ቦምቡን ታያለህ። ጠቅላላው እይታ ይሰጣል ወደፊት የሚታየውን መኪናው የሚደርስበት ቦታ ሁሉ ለማየት የመጀመሪያው ድል ያንተ ይሆናል ማለት ነው እና በዛ ምክንያት እንሻማ ነበር እና አሁንም እርግጠኛ ነኝ በኢትዮጵያና በኢትዮጵያ አካባቢ በውጭም ያላችሁ ኢትዮጵያውያን አድማጮች ይህን ፕሮግራም ልክ ጋቢና ውስጥ ሮጦ ገብቶ ተሳፍሮ በውጉት ለመሳፈር እንደሚቃጣ ወጣት እናንተም ይህን ፕሮግራም እንደምትሳፈሩት እርግጠኛ ነኝ፣ በጣም አምናለሁኝ። ይህን ይህን በመመዛዘንና በማውጣት እና በማውረድ በየቋንቋው በሶማሊኛም፣ በሐውሳም፣ በስዋሂሊም፣ በአማርኛም፣ በሌሎችም የወጣት ፕሮግራም እንዲጀመር አድርገናል እና በኢትዮጵያ ውስጥ ውስጥ የምትገኙት ወጣቶች እርግጠኛ ነኝ ይህን ፕሮግራም በጣም በጉጉትና በናፍቆት እንደምጠብቁት እርግጠኛ ነኝ። ምክንያቱም የወጣቱን ሕይወት የሚነኩ ነገሮችን ነው ይሄ ፕሮግራም የሚያነሳው። ስለ ትምህርት ያነሳል፣ ስለ ስራ አጥነት ያነሳል፣ ስለ ቢዝነስ ለምሳሌ ንግድ እንዴት እንደሚጀምር ያነሳል። እንደዚሁም ደግሞ ግራ የገባውም ሰው ደግሞ ብልሃት የሚያገኝበትም ፕሮግራም ሊሆን ይችላል። ስለዚህ ይሄ ፕሮግራም ደግሞ በነገራችሁ ላይ የሬዲዮ የሀፋውር የግማሽ ሰዓት ሬዲዮ ፕሮግራም ብቻ አይደለም። በሶሻል ሚዲያ ታገኙታላችሁ፣ በፌስቡክ ታገኙታላችሁ፣ ዌብሳይት ላይ ይገኛል፣ ሞብል ፕላትፎርማችሁ ላይ ሊገኝ ይችላል። ስለዚህ በተለያየ መንገድ በየአቅጣጫው ሊደርሳቸው የሚችል ፕሮግራም ስለሆነ የእናንተው ፕሮግራም ነው የሚሆነው እናንተ ደግሞ መሳተፍ አለባችሁ ይሄ ፕሮግራም ደግሞ የእናንተም የመጠየቂያም መልስ የማግኛም የውይይት መድረክም ሊሆን ስለሚችል እንድትሳተፉበት ነው የተጀመረውና ከእንግዲህ ወዲያ ፈረሱም ሜዳውም ያውና ግልቢያው የእናንተ ነው እንግዲህ መሳፈር ነው እግዜር ይስጥልኝ ብላሻንጉል ብላሻንጉል ብላሻንጉል ብላሻንጉል ዘ ገቢና ዘ ገቢና ብላሻንጉል ወደ ዝግጅታችን ከመግባታችን በፊት በግሌ አንድ ነገር ልናገር። ባልደረቦችም ራሳቸውን የሚያስተዋውቅን ይሆናል። ሄኖክ ሰማግዘር እባላለሁ፣ ጋዜጠኛ ነኝ። ለሬዲዮ ልዩ ፍቅር አለኝ። ለሬዲዮ አድማጮችም እንደዚሁ ትልቅ ክብር ነው ያለኝ እንግዲህ አብረን ለውጥ ማምጣት እንችላለን፣ ሰርተን ለማግኘት አውቀን ለመገኘት እንችላለን የሚል ጽኑ እምነት ስላለኝ በዚህ ጋቢና ቪኦኤ ዝግጅት በባልደረባነት ለናንተ ደግሞ እንደ አገልጋይ አስተናጋጅነት ወይም የጉዟችን ሹፌር ጓደኛ በመሆኔ ፍጹም ደስታ ይሰማኛል። እንግዲህ ጋቢና ቪኦኤ አዲስ ዝግጅት ነው። የአሜሪካ ድምጽ ሬዲዮ ለኤርትራና ለኢትዮጵያ ወጣቶች በሳምንት አምስት ቀናት ከሰኞ እስከ ዓርብ ለሰላሳ ደቂቃ ያህል የሚያቀርበው ስርጭት ነው። ጋቢና ቪኦኤ ጉዞ ነው። ኢትዮጵያ ወደፊት እየተጓዘች ነው። ኤርትራም እንዲሁ። ወጣቶች አሁንም ወደፊትም ሃላፊነት አላችሁ አለን ኃይል አላችሁ ኃይል አለን ጋቢና ቪኦኤ የዚህ ሁሉ መድረክ ነው የተለያዩ ሐሳቦችን አዳዲስ ቴክኖሎጂዎችን ግሩም ወጣቶችንና በችግር ላይ ያሉን ሁሉ እናቀርባለን እናወያያለን ጋቢና ቪኦኤ እንግዲህ የወጣቶች ድምጽ ነው እናዝናናቸዋለን እናንተን በሚመለከቱ ጉዳዮች ሁሉ እናሳተፋቸዋለን መድረኩ የእናንተው ነው ኑ ተወያዩ። ፈጽሞ ለማድረግ የማንሞክረው እናስተምራችሁ ወይም አዋቂዎች እንድትሆኑ እንርዳችሁ አንልም። አዋቂዎች መሆናችሁን እናውቃለን። መሪዎች ናችሁ፣ የዛሬም የወደፊቱም። እርስ በርስ ተማማሩ፣ እርስ በርስ ተነጋገሩ። ኑ አብረን ካድማስ እንሻገር እንላለን። ጋቢና ቪኦኤ። አመሰግናለሁ። መስታወት አራጋው እባላለሁ ከዚህ ቀደም በአብዛኛው በሬዲዮ ድራማዎች ላይ ነበር የምሰራው ከያሬድ ሙዚቃ ትምህርት ቤት ባገኘሁት እውቀት በመታገዝ ሙዚቃ ላይ የምሰራለው በቅርቡ በቪኦኤ ሬዲዮ ተዘጋጅቶ ለእናንተ ቀርበው ጋቢና ቪኦኤ በተሰኘው የሬዲዮ ፕሮግራም ላይ ከአዘጋጆቹ አንዷ ሆኜ በመስራት ላይ ይገኛለሁ ለዚህ ፕሮግራም መነሻ የሆነው የከተማንና የገጠርን የህዝብ ትራንስፖርት ነው በዚህ የሬዲዮ ፕሮግራም ለማንጸባረቅ የተፈለገው በእነዚህ የህዝብ ትራንስፖርት አገልግሎቶች ተጠቃሚው በርካታ ነው። እያንዳንዱ ተሳፋሪም የየግል የህይወት ተሞክሮ ይኖረዋል። እቅድን፣ ድርጊትን፣ ተስፋን በጋራ ሰንቀን የህይወት የስራ ልምዶቻችን እየተካፈልን እየተማማርን እንዘልቅ ዘንድ ነው። አብረን እንሳፈር፣ አብረን እንጓዝ፣ አብረን ለተሻለኛነታችን እንትጋ። መልካም ቆይታ። ሰላም ለእናንተ ይሁን፣ ውድ አድማጮቻችን። ጽዮን ግርማ እባላለሁ። በኢትዮጵያ የሕትመት ጋዜጠኝነት ሙያ ከአስር ዓመት በላይ አገልግያለሁ። አሁን ደግሞ ለሬዲዮ አድማጮች የሚሆን መረጃን ለማድረስ ዋሽንግተን ዲሲ የሚገኘውን የአሜሪካ ድምፅ ሬዲዮን ከተቀላቀልኩ ጥቂት ወራትን አስቆጥሬያለሁ። ጋቢና ቪኦኤ አዲስ ፕሮግራም ነው፣ ለወጣት አድማጮች የተዘጋጀ። በመላው ዓለም የምትገኙ አድማጮች ከዚህ ፕሮግራም በርካታ ቁም ነገሮችን ታገኛላችሁ የሚል እምነት አለኝ። እኔ ዘወትር ማክሰኞ ከወጣቶች ጋር ቁርኝት ባላቸው ትምህርት፣ ህግ፣ ሰብአዊ መብት፣ አስተዳደራዊ ጉዳዮች እንዲሁም በሴቶችና ህጻናት መብት ዙሪያ የሚነሱ የተለያዩ ችግሮችን የሚዳስሱ የመፍትሄ ሀሳቦችን የሚጠቁሙ ባለሙያዎችን እያነጋገርኩ ይዤላችሁ ቀርባለሁ። አድምጡን፣ አስተያየታችሁን እምላኩልን፣ ጠቁሙን፣ ተሳተፉ። አብረው ያበኩት ለራት ይበቃል እንደሚባለው ተባብረን አንድ ድምፅና ብጅ። በድጋሚ ጽዮን ግርማን ሰላም ሁኑ፣ መልካም ቆይታ። ዲጄ ፋትሱ እባላለሁ። ቤተሰቦቼ ያወጡልኝ ስም ሱራፌል ሽፈራው ነው፣ ግን ዲጄ ፋትሱ ለራሴ ያወጣሁት ስም ነው። አሪፉ ሱራፌል ማለት ነው። በዚህ በአሜሪካ ድምፅ ላይ በሚተላለፈው ጋቢና በሰኞው ፕሮግራም ላይ የወጣቶች ፕሮግራም ላይ ዲጄ ነኝ። ሙዚቃ ማዘጋጀው ነኝ ነኝ በዛ ላይ ደሞ ፊልም ሜከር ነኝ፣ ግራፊክስ ዲዛይነር ነኝ። ብዙ ነገር ሰራለሁ። እንግዲህ ለእናንተ የሚያስፈልገው የሚያስፈልገውን በፌስቡክም በዚህም በአየር ሞገድ እያዘጋጀው አቀርብላችኋለሁ። ዛሬ እንጀምር። በሙዚቃ ምርጫ ምን ሙዚቃ ጋብዘን እንግዲህ አስጀምረን። ጆሲ ኢን ዘ ሃውስ ብዙዎቻችሁ ታውቁታላችሁ። ከጃሉድ ጋር ሆኖ ምርጥ ሙዚቃ ሰርተዋል። እሺ፣ እንስ ክብለሽ ምን እሺ ክብለሽ Você me, me, me, me. ዲጄ ፋቱን ለዜማው እናመሰግናለን። መስታወት አቤት! ሽሮ በርበሬ? የምን ሽሮ እንዳትኝ፣ ባይሆን የምን ሽሮ የምን በርበሬ? እንዲያውም ለምን ይህንን ጥያቄ ጋሻ በራ ሞላ አይጠይቅም? አቤት ጋሻበራ! አይ መርካቱ! ሰው በሌሊት ወጥቶ አትክልት ጥራጥሬ ሁሉ ሸምቶ፣ አይ መርካቱ ብዛቱ የእቃው አይነቱ መንገዱ ጥበቱ አይመርካቱ እዚህ ዋሽንግተን ዲሲ አካባቢ ነው የምትኖረው አይደለም እውነት ነው ከኢትዮጵያ ታዲያ እቃ በምትፈልጊ ጊዜ ሽሮ በርበሬ ቅመም መጽሐፍት ወዘተ ስትፈልጊ ምንድን ነው የምታደረጊው ሄኖክ ይሄ ይጠየቃል እድሜ ለወዳጅ ዘመድ እሱስ ደግነው ነው ማስቸገር ባይሆን በዛ ላይ በአንቺ ቢደርስ ረብጣ ዶላር ከፍለሽ የገዛሽው ሻንጣሽ ኮሰረት ኮሰረት ሲል ትንሽ ያስከፋል። አይደል? እኔ ኮሰረት አልጠላም በጣም ነው የምወደው ኮሰረት ሽታ። ቆይ ቆይ፣ ሻንጣ ብርበራ ከመጀመሩ በፊት ለምን ጥያቄ አበዛ? እሱስ ነገርን ነገር ያነሰዋል እንዲሉ ነው እንጂ በሁለት ወጣቶች የተመሰረተ አንድ የኢንተርኔት የድረገጽ ገበያ አለ። ኢትዮጵያዊ ምርቶችን ለተገልጋዮች ያቀርባል። ለየት ለየት ያሉ ስራ ፈጣሪዎች ለየት ያሉ ስራ ፈጣሪዎች በመሆናቸው ዛሬ እነርሱን የንግድ ስራ አልፎም ደግሞ በወጣት ስራ ፈጣሪነት ዙሪያ የተሰናዳ ዝግጅት ይዘናል መሽካርት ይባላል ድረገጹ የመሰረቱት መስፍን ጌታነህና ሽመልስ መኮንን የሃሽታግ ጋቢና ቪኦኤ እንግዶቻችን ይሆናሉ በቀጥታ ለጋቢና ቪኦኤ ተሳፋሪዎች አድማጮች ጥያቄዎች መልስ ይሰጣሉ በቅድሚያ አንድ ስፍራ እናቁም አርሊንግተን ቨርጂኒያ መስፍንና ሽመልስን አሳፍረን የጋቢና ጉዞአችን ይቀጥላል የጋቢና ቪኦኤ ተከታታዮች አሁን የምንገኘው አርሊንግተን ቨርጂኒያ ነው። ከጀርባ የምትመለከቱት ሜሽ ካርት የሚባል የድረገጽ ገበያ መስራቾችን ልናነጋግር ነው። እዚህ አብረውን ይገኛሉ። መስፍን ጌታነህ እና ሽመልስ መኮንን ናቸው። የመጀመሪያ ስማቸውን አጋጭተው ነው ሜሽ ካርት ያሉት። እንግዲህ ስለ ሜሽ ካርት፣ ስለ ወጣት ስራ ፈጣሪነት እንደዚሁም ደግሞ እናንተ የጋቢና ቪኦኤ አድማጮች፣ ተከታታዮች ያሏቸውን አስተያየቶች ይዘን ሙሉ ዝግጅት የምናደርግበት ይሆናል። ላስተዋውቃችሁ እና ወደ ስራቸው እንመለስ። በመጀመሪያ ለጋቢና ቪዮኤ እንግዳ ርገስ ስለጋበዝከን ክለብ እናመሰግናለን። ስሜ ሽመልስ መኮንን እባላለሁ የሜሽ ካርት ከመስራቾቹ ከመስፍን ጋር አንዱ ነኝ። አሜሪካን ከመጣ ወደ ሰባት አመት ያክል አስቆጥር ያለውኝ አብዛኛውን ጊዜ ኢኮኖሚስት ሆኜ መስራት ያሳለፍኩት፣ ወደ ሁለት አመት ያክል ደግሞ አናሊስት ሆኜ አገለግል ነበረ። እንግዲህ አሁን አብዛኛውን ጊዜን የማጠፋው ዚመሽ ካርድ ዳት ካም የተሰኘ የኢትዮጵያኖች የድረገጽ የድረገጽ ገበያን እሱን በመምራትና በማስተዳደር ነው። ሁለት ሆናችሁ በቡድን ነው የምትሰሩት። መስፍን፣ እስ ራስን አስታወቅን፣ ምን ስትሰራ እንደነበር እና እንዴት እንደተገናኛችሁ አንድ ላይ ሄኖክ በላ እናመሰግናለን። እዚህ መተህ ቢሮችን ደስ መተህ ይህንን ፕሮግራም ለማዘጋጀት ስላሰብክ ስሜ መስፍን ጌታ ነህ ይባላል። እዚህ ሀገር የመጣሁት አንድ አስራ ሰባት አመት ሆኖኛል። ኢትዮጵያ ነው ሃይ ስኩል ጨርሼ እዚህ የመጣሁት። ከዛም ኤሌክትሪካል ኢንጂነሪንግ ነው ያጠናሁት ዩኒቨርሲቲ ኦፍ ኒው ኦርሊንስ፣ እዛ እዛ ተመርቄ ለስራ እዚህ ዩኤስ ፓተንት ትሬድማርክ ኦፊስ ለስራ መጥቼ እዚህ ሰባት አመት ሰራ ነበረ እና ከዛም በኋላ ነው ወደዚህ ወደ ሜሽ ሜሽካርትን ለመስረት ከሹመልስ ጋር ስራ ስተን ወደዚህ የመጣ ነው ማለት ነው። ኒው ኦርሊንስ ነው የተማርኩት ስትል፣ ያው ቅመምም የኢትዮጵያ ቅመም በርበሬ አለ እና የቅመም ትውውቅህም ከአዲስ አበባ መጥቶ ኒው ኦርሊንስ የቅመም ሀገር ነው። የቅመም ሀገር በጣም የሚያቃጥሉ የሚባሉ የበርበሬ አይነቶች የምታይበት ሀገር። የዛሬ ሁለት ሳምንት እዛ ነበርኩ። ሌላም ብዙም ነገር አለ። ልክ ነህ። ሌላ ጊዜ ንጫወታል። ሁልጊዜ እንግዲህ ምን ስትሉ አሰባችሁት? እንዴት አሰባችሁ? እንግዲህ ሀሳቡ ለረጅም ጊዜ በውስጣችን ሲመላለስ የነበረ ነገር ነው። መሽካት ሳይሆን ከዛ በፊት ቢዝነስ መስራት የሚለው ነገር ግፊቱ አዲስ ቢዝነስ ፈጥረን ወደ ገበያ እንገባለን የሚለው ነገር ነበረ። እና ሀሳብ ስታነሳ ስትጥል አንዱን ታነሳዋለ የሚሆን ይመስልሃል። ከዛ ወይም በቂ ሚዛን አነሳም ከዛ ትጥለዋለ ሌላው አይነት ነገር ይመጣል። እና መጨረሻ ላይ ግን የሜሽ ካርት የሚለው ሀሳብ ሲመጣ ትልቅ ሀሳብ ነው። ትልቅ ሀሳብነቱ ለምንድን ነው? አሁን በተለምዶ የኢትዮጵያ ምርቶች የሚገዙት ሰው ኢትዮጵያ ሄዶ ራሱ ተሸክሞ ይመጣል፣ ወይም ዘመድና ጓደኛ አስቸግሮ እንዲያመጡለት ያደርጋል። ወይም ደግሞ አሜሪካን ሀገር የሚገኙ ኢትዮጵያን ሱቆች ሄዶ እነሱን ተመላልሶ ቤቱ የሚያመጣበት ሂደት ነው ያለው። እንዲሁም ደግሞ ሻንጣ ያስፈልጋል እንጂ ወደ ኢትዮጵያ ከሆነ የበርበሬ ሻንጣ መቼም ቢሆን ለበርበሬ ብቻ ልክ ነው ሻንጣ አስፈልጋት ሰው ማስቸገራል። ለቫኬሽን ክት የቫኬሽን ጊዜህን ጥለህ በርበሬ ሽሮ ሜዳ፣ መርካቶ ልብስ ፍለጋ መንከራተት አለብህ። እዚህ ደግሞ አየር መንገድም ስትገባ ከሚገቡት ላይ ነው። ከስተምስ ላይም ብዙ ራሱ የቻለ ብዙ ችግር አለው። በተለይ ደግሞ ከትልቅ የአሜሪካ ከተሞች አብዛኛው ኢትዮጵያ የሚገኙበት ዲሲ፣ አትላንታ ሎስ አንጀለስ ውጭ ያሉ ኢትዮጵያኖችን ስትመለከት በጣም ኢትዮጵያ ምርት ይናፍቃቸዋል። እና አሁን ግን የምንገኝበት አንደኛው ክፍለ ዘመን ላይ ያ ነገር መቅረት ያለበት ነገር ነው። አሁን ባለው ቴክኖሎጂ እና ይህ ትልቅ ሀሳብ ነው ኢትዮጵያ ምርቶች ከኢትዮጵያኖች ጋር ማገናኘት የሚለው ነገር ሲመጣልን ለእኛ ያለ ውስጣችን ትልቅ ቻሌንጅ ነው። ያንን ቻሌንጅ ለህብረተሰባችን <laughs> <laughs> you are listening to gabina voa with your main man hen of fenty and dj fox right here on the voice of america check this one out don't miss it ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ለወጣቶች በአጭር ሞገድ በ6080 እና በ15580 ግቡ፣ ተሳፈሩ። ዝግጅቱ የእናንተ ነው። የወጣቶች ጋቢና ቪኦኤ የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ ከምሽቱ አንድ ሰዓት ከሃምሳ ሁለት ደቂቃ ይላል። የምትከታተሉት ጋቢና ቪኦኤን ነው። ሄኖክ ካርሊንግተን እንግዶቹን አሳፍሮ ወደ ስቱዲዮ ደርሷል። አሁን ከእናንተ ጋር የሚወያዩበት ሰዓት ነው። መልካም ቆይታ። የጋቢና ቪኦኤ ዝግጅት ይቀጥላል። መስፍንና ሽመልስ እዚህ ይገኛሉ። እንኳን ደህና መጣችሁ ወደ ስቱዲዮ እንግዲህ ለእናንተ ጥያቄ እንዲያቀርቡ አድማጮቻችንን ጋብዘናል። ውይይቱ አሁንም በማህበረሰብ ድረገጾች ቀጥሏል። ከአስራ ሰባት ሺህ በላይ ሰዎች ናቸው የተመለከቱት። በወጣት ስራ ፈጣሪነት አዲስ ቴክኖሎጂን በመጠቀም ዙሪያ በርካታ አስተያየቶች ናቸው የደረሱኝ የደረሱን። ስለ ሜሽካርትም እንደዚሁ ደሳሌን ገብረ ማርያም እናስቀድም። መጽሐፍትና የባህል ምናምን ያላችሁት ይሁን፣ ግን ይህንን ሽሮና በርበሬ ኢንተርኔት ላይ መስቀል ተውን ባካችሁ። ለዚህ ነው እንደ ሰማይ ራቀን። በፈጠራችሁ አስደካኩብን። ስለዚህ ዋጋ ታስወድዱብናላችሁ መሰለኝ መልእክቱ። ለኤክስፖርት በሚቀርብ ጊዜ ዋጋ ይወደድብናል መሰለኝ መልእክቱ። እንዴት ታዩታላቸሁ የደሳለኝ ገብረ ማርያምን መልእክት? እንግዲህ እኛ የመሽካርት ወደ ገበያ ስንገባ አላማችን አንደኛው የሰውን እንግልት ለመቀነስ ነው። እንግልት ስንል ምን ማለት ነው? አሁን ለምሳሌ ከኢትዮጵያ በርበሬ፣ ሽሮ፣ መጽሐፍ፣ ልብስ የሚመጣበትን መንገድ ብትመለከት፣ ሰው አይዘር ራሱ ሄዶ ያመጣል ወይም ቤተሰቡን ያስቸግራል ወይም የሆነ ሰው ኢትዮጵያ ይሄዳል ሲባል ይህን አምጣልኝ የተባለ እዚህም ከመጣ በኋላ ከአንዱ ቦታ አንዱ ቦታ ከተማ በመጓዝ ያለ ትልቅ እንግልት አለ እና አሁን እኛም እሱን እንግልት ተመልክተን ዘመኑ የደረሰው አንደኛ ክፍለ ዘመን ላይ ሰው የሚወደውን የኢትዮጵያ ምርት ለማግኘት በዛ ሁሉ እንግልት ውስጥ ማለት የለበትም። ቤቱ ቁጭ ብሎ የሚፈልገውን ነገር ቢያዝ ቤቱ ድረስ ሊመጣለት ይችላል። የሌለውን ምርት ወይም ደግሞ ከሰው ላይ የቀማን አይደለም የምናመጣው በእያንዳንዱ ሰው ሻንጣ ተጭኖ የሚመጣውን ሰው በማስቸገር የሚመጣውን ነገር እኛ ሞር ስርዓት አስይዘን እዚህ አሜሪካ እንዲመጣ እናደርጋለን። ፈጣንና በሚመች መልኩ ደግሞ ሰው ቤቱ ድረስ ሲስተሙን የአሜሪካን የሺፒንግ ሲስተም ተጠቅመን ቤቱ ድረስ እንዲደርስ ነው የምናደርገው። እዛ ላይ እሱም ከነሳው ነጥብ ጋር በቀጥታ ብንነጋገር ኢትዮጵያ የወጪ ገበያ አቅርቦት እጥረት ገጥሟት የሚያውቅ አልመሰለኝም። በተለይ እሴት ጨምረው ለውጭ ገበያ ሊቀርቦ የሚችሉ የውጭ ምንዛሬ የሚያመጡ ናቸውና ሰፋ ያለ የምጣኔ ሀብ ጥቅምም ያላቸው ናቸው። ልክ ነው። ምንድን ምን አለ ደሞ አንድ ነገር ፍላጎቱ በጨመረ ቁጥር ለምሳሌ ብዙ ፍላጎት ካለ በው ከውጭ ዓለም አገር ውስጥ ያለው ገበሬውም ወይም ደሞ ኢንቨስተሮችም ያንን ነገር ገቢ እስካገኘላቸው ትርፍ እስካገኘላቸው ድረስ ብዙ አምርተው ማቅረብ ይችላሉ። ምክንያቱም ዩ ነው ትንሽ አትራፊ ከሆነ ዕውቃ ተነስተው ወደ ሞራ ትራፊ ወደ ብዙ ትርፍ የሚያስገኝላቸው ምርት ላይ ገብተው ማምረት ይችላሉ ማለት ነው። እና ኢኮኖሚክስ ላይ ሰፕላይና ዴማንድ እንደምንለው ነገር ነው ማለት ነው። እና የዛን ያክል ችግር ያለ ወይም ይኖራል ብለን በእኔ ግምት አላስብም። መሽ ካርቶች እናመሰግናለን። እዚህ ድረስ ለመታችሁ ለደሳለኝ ገብረ ማርያም አስተያየት ለሰጠው አስተያየት መልስ ሰጥታችኋል። ደሳለኝንም ለተሳትፎ እናመሰግናለን። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። ጋቢና ቪኦኤ ይቀጥላል። h <laughs> የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ የእናንተው ድምጽ። ኑ አብረን ከአድማስ ስንሻገር። አድማጮቻችን፣ አለም ክብረት ደግሞ የሰጠችው አስተያየት አለ። በአማዞን ነው የምትገኙት ወይስ የራሳችሁ ድረገጽ አላችሁ? አለም ክብረት፣ የራሳችን ድረገጽ አለን። እሱም ሜሽካርት ደብሊው ሜሽካርት ኤም ኢ ኤስ ኤች ሲ ኤ አር ቲ ዳት ካም ላይ ነው። ስለዚህ መገቤት የሚፈልጉትን ነገር በዛ ማግኘት ይችላሉ ማለት ነው። አለም ክብረት ያደረሰችን። ለነገሩ አለም የወንድም ስም ሊሆን ይችላል። ወንድም ከሆንክ እንግዲህ አለም፣ በሴትም በሁሉም እንግዲህ መልዕክቱ ይድረስህ ይድረስሽ። ሌላኛው ዳዊት ንጋቱ አይ ላይክት ተመችቶኛል ብሏቸዋል። እናመሰግናለን። እኛም ስለተመቸው ደስ ብሎናል። ካሁን በፊት አንድ ኖርዝ ዳኮታ የሚገኝ ሰው ነበር። እና እንግዲህ ኖርዝ ዳኮታ አሜሪካ ውስጥ የሚገኝ ስቴት ነው። በጣም ራቅ ያለ አበሻ የማይገኝበት ሱቅ የሌለበት ቦታ ነው። እና እዛ ሊማሊሞ ማለት ነው። እዛ የሚገኝ ሰው የኢትዮጵያ ምግብ ወይም ደግሞ ኢትዮጵያ ቃል ለማግኘት ያስባል እንጂ ለማግኘት በጣም አስቸጋሪ ነው። እና የማዲንጎ ሲዲ ወጥቶ ያንን የማዲንጎ ሲዲ ከኛ ዌብሳይት ላይ ገዝቶ ስለደረሰው በጣም ደስ የሚል መልእክት ስፖልን ነበረ እና እንደዚያ ነው። ኖርዝ ዳኮታ ላይ እየዘፈነ ነው ማለት ነው። ለእሱ ብቻ ሳይሆን ለጎረቤቶቹም ለአካባቢውም ሳያሰማ አይቀርም ይመስለኛል እና እንደዛ አይነት ነገር መልእክቶች እና ምላሾች ስናገኝ እኛ ደግሞ ሞር በርትተህ እንድንሰራ የሚያደርገን ይሄ ሊና ምግብ ነውና ከስቱዲዮ አናወጣችሁም። ገና ብዙ ብዙ የምናሰማችሁ ብዙ ብዙ ሀሳቦቻችሁን የምንወስድበታለን። መቼም ከመሀላችን ዲጄ እያለ እኛ ብዙ ብናወራ መልካም አይደለም። ዲጄ ፋትሱ ሙዚቃ ይጋብዘናል። የጋቢና ሙዚቃ አዘጋጅ ዲጄ ፋትሱ ውሰደው፣ ያንተው ነው። ማዲንጎ እንጋብዛቸዋል። ማዲንጎ ብለዋል ልጄ ፋቱ ማርማር። በወጣቶች ስራ ፈጠራ ዙሪያ ከሚሽካርት የኢንተርኔት ገበያዎች መሪዎች ጋር ሄኖክ እና እናንተም የጋቢና ቪዮኤ አድማጮች የጀመራችሁት ውይይት ለምሽቱ ተጠናቋል። በቀጣይ ዝግጅት ሥራ ለመፍጠር የሚያስፈልጓቸውን ተግባራዊ አሰራሮች ማለት የንግድ ፍቃድ እንዴት ይወጣል? የንግድ እቅድ ማለት ምን ማለት ነው? የመነሻ ገንዘብስ ከየት ይገኛል? ከየት ይመጣል? እነዚህን ሀሳቦች በስፋት እናብላላለን። አድማጮቻችን አብራችሁን ስላመሻችሁ እናመሰግናለን። አስተያየቶቻችሁ አይለዩን። በፌስቡክ ቪኦኤ አማሐሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን ሃሽታግ ማለት መሰላል ምልክት ነው፣ በመጠቀም አስተያየቶቻችሁን አድርሱ። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጉዟችሁ የሰመረ ይሁን እያልን የምንሰናበተው ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና መስታወት አራጋው ነን። መልካም ምሽት።